ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጳጉሜ 2 2012 ዓ ም ዝግጅታችን ጀመረ። በአማራ ክልል የወሰንና የማንነት ጥያቄ ባለባቸው ቦታዎች የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንዲፈጸም የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ አሳሰቡ። ከዚህ በኋላ ደግሞ አስፈጻሚ አካላትም የተሰጣቸውን የቤት ስራ ደረጃ በደረጃ የሚሰሩ ይሆናል። ቅሬታውም በዚያ ደረጃ መፈታት አለበት ብለን እናስባለን። ምክንያቱም የእኛን ክልል በቀጥታ የሚመለከት ጉዳይ ስለሆነ እነዚያ ዜጎችም ተፈናቅለውም ተበድለውም ምን ብለውም እኛ ክልል ውስጥ ከለላና መከታ እየጠየቁ ስለሆነ እነዚህ ጉዳዮች ለአስፈጻሚው አካል የሚሰጡ ናቸው። የሚመለከታቸው አካላት እነዚህን ችግሮች ደረጃ በደረጃ መፍታት አለባቸው የሚል ተነጋገርንበትም አለ። በአብይ ርዕስ ሙሉ ዘገባውን እናስደምጣችኋለን። የፌዴሬሽን ምክር ቤት በራያ ና ወልቃየት አካባቢዎች ለሚፈጸሙ የሰብአዊ መብት ጥሰቶች ምንም አይነት መፍትሄ አለማስቀመጡ ቅሬታ እንዳሳደረባቸው የራያ ራዩማ ዲሞክራሲያዊ ፓርቲ እና የወልቃየት ጠገዴ አማራ ማንነት አስመላሽ ኮሚቴ አመራሮች ገለጹ። በትራንስፖርት አገልግሎት ሰጪዎች ላይ በሚጭኑት ጭነት መጠን ላይ ተጥሎ የነበረው ገደብ እና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ተብሏል። በምሽቱ ከምናስደምጣችሁ ዘገባዎች የተወሰኑትን ነው ያሰማናችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ሀይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ ዜናውን ማሰማችሁ አዳነች ፍሳዬ ነኝ። የትግራይ ክልል በራሷ ብቻዋን የምታካሄደውን ምርጫ ለመታዘብ ከስልሳ በላይ የአገር ውስጥና አንድ የዓለም አቀፍ ታዛቢ በክልሉ እንደሚገኙ የክልሉ የምርጫ ኮሚሽን ገለጸ። ኮሚሽኑ ከአስራ አምስት በላይ የሀገር ውስጥና የውጭ መገናኛ ብዙኃን ስለ ምርጫው ሂደት እንዲዘግቡ ክልል ውስጥ ይገኛሉ ብሏል። ሙልጌታ ጽበሀ ከመቀለ የላከው ዘገባ ዝርዝሩን ይዟል። በትግራይ ክልል የሚካሄደው ምርጫ ቅድመ ዝግጅቶች ማለቃቸው የገለጹት የክልሉ የምርጫ ኮሚሽን የአመራር አባል ተባባሪ ፕሮፌሰር መረሳ ፀሐይ ምርጫው ለመታዘብ የጠየቁ ከስልሳ በላይ የአገር ውስጥ ታዛቢዎች ፍቃድ ተሰጥቷቸዋል ብለዋል። ከውጭ ብቸኛ ፍቃድ የተሰጣቸው ታዛቢ ኖርዌያዊው ፕሮፌሰር ትሮንቮል ናቸው ሲሉም ገልጸዋል። በክልሉ ከሚገኙ ምርጫ ለመታዘብ ከጠየቁ ተቋማት ሰብሕድሪ የተባለ ሲቪል ሶሳይቲ ተቋም ከህወሀት ሚዛናዊ ሊሆን አይችልም ተብሎ ቅሬታ በመቅረቡ ከታዛቢነት ለጊዜው ታግደዋል በማለትም ተናግረዋል። ምርጫው ለመዘገብ ደግሞ ከ15 በላይ የሀገር ውስጥና የውጭ መገናኛ ብዙሀን ፍቃድ ተሰጥቷቸው በክልሉ እንደሚገኙ ተባባሪ ፕሮፌሰር መረሳ ገልጸዋል። ኢንተርናሽናል ሚዲያዎቹ እስካሁን አልጀዚራ አለ፣ የቢቢሲ አለ፣ የዶቸ ቨለም አሉ፣ ቪኤኤ፣ ኤፍፒ ብዙ ሌሎች ሚዲያዎች አሉ እንዲመጡ የተጠበቁ ፌዴራል መንግስት በአዲስ አበባ ያገታቸው። ስለዚህ ምርጫ እስከሚካሄድ እስከ ጳጉሜ አራት እንጠብቃቸዋለን ማለት ክርክሩ ተፈቶ መጥቶ እንዲዘግቡልን እንፈልጋለን። ካልሆነ ግን የኃላፊነት የሚወስዱ የፌደራል መንግስት ነው የሚሆነው ማለት ነው። የመገናኛ ብዙኃን ፍቃድ በመስጠት ዙሪያም የክልሉና የውጭ መገናኛ ብዙኃን ያለቅድመ ሁኔታ ጥሪ ቀርቦ ፍቃድ እንደተሰጣቸው ገልጸው ከሌላው የኢትዮጵያ አካባቢ የሚመጡ መገናኛ ብዙኃን ግን የክልሉ የመምረጥ መብት ሊቀበሉ ይገባል የሚል ቅድመ ሁኔታ እንደተቀመጠለት ገልጸዋል። የውጭ ሚዲያዎች ክልከላ አላስቀመጥም። የመሀል ሀገር ሚዲያዎች ግን ከዚህ በፊት ዶክመንተሪ ሲሰሩ የነበሩ ሚዲያዎች አሉ የትግራይ ህዝብ መምረጥ የለበትም ሲሉ የነበሯል። ፌዴራል መንግስት የትግራይ ህዝብ በኃይል እንዲይዝ የሚጠይቁ ሚዲያዎች የነበሯል። እነዚህ ወደ ትግራይ መምጣት እነሱም መጠየቅ የለባቸው፣ እኛ መቀበል የለብንም። በግልጽ አቋማችን ስለሆነ ስለዚህ እዛ ሆነ ቢጽፉት ነው የሚቀላቸው ወይ እዚህ መጥቶ በትግራይ ክልል ከነገ ወዲያ ሮብ ጳጉሜ 4 2012 ለሚካሄደው ምርጫ ከ ሁለት ነጥብ ሰባት ሚሊዮን በላይ መራጮች መመዝገባቸው ተናግረዋል። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባደረገው አስቸኳይ ስብሰባም በትግራይ ክልል የሚካሄደውን ምርጫ እንቅስቃሴ በተመለከተ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ባቀረበለት ውሳኔ ሀሳብ ላይ በመወያየት ምክር ቤቱ የትግራይ ምርጫ በሚመለከት በክልሉ የተወሰኑ ውሳኔዎች እንዲሁም እየተከናወኑ ያሉ ተግባራት ከሀገሪቱ የ በላይ ህግ የሆነውን ህገ መንግስት ጋር የሚቃረን በመሆኑ ተፈጻሚነት የሌለውና እንዳልተደረገ የሚቆጠር ነው ማለቱ ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሆቴል ሩዋንዳ በተባለው ፊልም በጀግንነት የተገለጹት ሩዋንዳዊ አማጽያንን ረድተዋል በሚል ክስ ለፍርድ ይቀርባሉ ሲሉ የሩዋንዳ ፕሬዝደንት ፖል ካጋሜ ተናግረዋል። ፕሬዝደንት ካጋሜ በብሔራዊ ቴሌቪዥን ቀርበው ሲናገሩ ፖል ሩሴሳባጊና እንዴት ወደ ሩዋንዳ እንደተወሰዱ አልገለጹም። ተከሳሹ ከአንድ ሳምንት በላይ ለሆነ ጊዜ በእስር እንደሚገኙ ታውቋል። እንደ አውሮፓ አቆጣጠር በ1994 ዓ ም ሩዋንዳ ውስጥ ፍጅት ይፈጸም በነበረበት ወቅት ያስተዳድሩት በነበረው ሆቴል ውስጥ በመደበቅ ከ1200 በላይ የሚሆኑ ሰዎችን ከግድያ ለማትረፍ ችለዋል በሚል ሲሞገሱ ኖረዋል። አሁን ግን ሩዋንዳ ውስጥ የሚንቀሳቀሱ አማጽያንን ረድተዋል በሚል ተከሰዋል። ቤተሰባቸው ላነጋግራቸው አልቻልኩም ለጠበቃም ተደራሽነት የላቸውም ሲል አማሯል። አንጋፋ የጀርመን ፖለቲከኞች ኖርድ ስትሪም ሁለት የተባለውን ብዙ ቢሊዮን ዶላር የሚያስወጣው ከሩሲያ ወደ ጀርመን የሚዘረጋው የተፈጥሮ ጋዜ ቧንቧ መስመር እንዲያስጠሩ የሀገሪቱን ቻንስለር አንገላ መርከልን መጠየቃቸው ታውቋል። አሌክሰይ ናቫልኒ የተባሉት የሩሲያ አክቲቪስት መመረዝን ምክንያት በማድረግ ነው እርምጃው እንዲወሰድ የጠየቁት። ጀርመን የግድያ ሙከራ ተደርጎ ዝም ብላ ማየት አይኖርባትም። የጋዝ ቧንቧውን ማቋረጥ ለሩሲያ ይብቃ የሚል ግልጽ መልእክት ያስተላልፋል ብለዋል ፖለቲከኞቹ። በበርሊን ሆስፒታል በመታከም ላይ ያሉት ናቫልኒ ለሕክምናው ያስፈልጋል በሚል ሐኪሞች ባደረጉት ኮማ ላይ ይገኛሉ። ራሳቸውን አያውቁም ማለት ነው። የጀርመንና ሌሎች የምዕራብ ሀገሮች መንግስታት ናቫልኒ ላይ የተደረገው የግድያ ሙከራ የሩሲያ ባለስልጣኖች እጅ አለበት ይላሉ። ሞስኮ ግን አስተባብላለች። በ44 ዓመት ዕድሜው አክቲቪስት ላይ የተፈጸመውን የመመረዝ ተግባርን በሚመለከት በሚደረገው ምርመራ ሩሲያ የማተባበር ከሆነ በህብረት በሚደረገው የውሃ ስር የሚያልፈው የተፈጥሮ ጋዝ ቧንቧ ውጥን አደጋ ላይ ይወድቃል ሲሉ የጀርመን የውጭ ጉዳይ ሚኒስትር ባለፈው ሳምንት ሩሲያን አስጠንቅቀው ነበር። ማሪያ ኮሎስኒኮቫ የተባሉ አንጋፋ የቤላሩስ ተቃዋሚ ኃይል አባል ዛሬ በመዲናይቱ ሚንስክ ማንነታቸው ባልታወቀ ሰዎች መያዛቸው ተገልጿል። በፕሬዝደንት አሌክሳንድር ሉካሸንኮ ላይ የሚካሄደው ተቃውሞ አምስተኛ ሳምንቱን ይዟል። አነስታዚያ የተባሉ እማኝ የሲቪል ልብስ የለበሱ ወንዶች ኮሎስኒኮቫን አስገድደው ወደ ትንሽ አውቶቡስ ያስገቡ አይቻለሁ ሲሉ ዛሬ ለአንድ ድረገጽ መናገራቸው ተዘግቧል። ባለፈው ታሳስወር በተካሄደው ምርጫ ሉካሸንኮን ለማሸነፍ ሲሉ ተቃዋሚዎችን በሚያስተባብሩ መማክርት ውስጥ ከነበሩት ሶስት ሴቶች በሀገሪቱ የቀሩት ኮለንስኒኮቫ ብቻ ነበሩ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቻይናና የህንድ ወታደራዊ ኃይሎች በሚያጨቃጭቃቸው ተራራማ ድንበራቸው ላይ ለአንድ ወር ያህል እንደተፋጠጡ መሆናቸው ተዘግቧል። በአስርተ ዓመታት ውስጥ ባልታየ መልኩ ከፍተኛ ግጭት ያካሄዱት ሁለቱ ባለ ኒውክሊየር መሳሪያ ሀገሮች ሳያስቡት በድንገት ጦርነት ውስጥ ሊገቡ ይችላሉ ሲሉ ጠበብት እያስጠነቀቁ ነው። በካሽሚሩ የሂማላያ ክልል ምስራቃዊ ጫፍ ላይ ለ45 ዓመታት ያህል በተለያዩ የተጻፉና ያልተጻፉ ስምምነቶች ቋፍ ላይ ያለ ተኩስ አቁመው ቆይተዋል። ነገር ግን ከጥቂት ወራት ወዲህ የሚደረጉት እንቅስቃሴዎችና የሚካሄዱት ግጭቶች ርቀው እንዳይሄዱ ስጋት ማሳደራቸው አልቀረም። የሁለቱ ሀገሮች የመከላከያ ሚኒስትሮች ቅርቃር ውስጥ ለገባው ጠብ መፍትሄ ለማግኘት ሲሉ ባለፈው አርብ ሞስኮ ተገናኝተው እንደተነጋገሩ ተዘግቧል። በመጨረሻም የኮቪድ-19 ዜናዎች። ህንድ በኮሮና ቫይረስ በሽተኞች ብዛት ብራዚልን አልፋ ከዓለም የሁለተኛነትን ቦታ ይዛለች። የህንድ የጤና ሚኒስቴር ዛሬ ብቻ 90,802 በኮቪድ-19 የተያዙ ሰዎች መገኘታቸውን ገልጿል። 1016 የሚሆኑት ደግሞ ዛሬ በሞት እንደተለዩ የጤና ሚኒስቴሩ አክለዋል። በአጠቃላይ ህንድ ውስጥ ኮቪድ-19 ከገባበት ጊዜ አንስቶ የኮሮና ቫይረስ በሽተኞች ብዛት ከ42 ሚሊዮን በላይ እንደደረሰ ተዘግቧል። ብራዚል ትላንት 14521 አዲስ በቫይረሱ የተያዙ ሰዎች ማግኘቷን አስታውቃለች። ህንድ በአጠቃላይ በበሽተኞች ብዛት ሁለተኛውን ቦታ ብትይዝም በሙታኑ ብዛት ብራዚል ከዩናይትድ ስቴትስ ቀጥላ ሁለተኛ ናት። 126650 ሰዎች ሞተውባታል። ዩናይትድ ስቴትስ ውስጥ 6.3 ሚሊዮን የሚሆኑ የቫይረሱ በሽተኞች እንዳሉ ታውቋል። በሞት የተለዩት 189 ሺህ እንደሚሆኑ ተገልጿል። አውስትሬሊያ በሚገኘው ቪክቶሪያ ክፍለ ግዛት ዛሬ 41 አዲስ የቫይረሱ በሽተኞች መገኘታቸውን ባለስልጣኖች ተናግረዋል ካለፈው ሰኔ ወር አንስቶ በአንድ ቀን ውስጥ ከሚገኙት የበሽተኞች ብዛት ያነሰ ቁጥር ነው ተብሏል። አውስትሬሊያ የኮሮና ቫይረስ ክትባት መድኃኒት ለመስራት ሲኤስኤል ከተባለው የፋርማሲ ኩባንያ ጋር ስምምነት ማድረጓን የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን ዛሬ ጠቁመዋል። ተሞክሮ አስተማማኝነቱ ከተረጋገጠ እንደሚመረት ገልጸዋል። ሌላው የክትባት መድኃኒት ደግሞ በአስትራዜኔካ እና በኦክስፎርድ ዩኒቨርሲቲ ትብብር በመሰራት ላይ ያለው ነው። የአውስትሬሊያው የፋርማሲ ኩባንያ እንደሚያመርተው እና በሀገሪቱ እንደሚያከፋፍለው ጠቅላይ ሚኒስትሩ ጠቁመዋል። ሦስት ነጥብ ስምንት ሚሊዮን የክትባት መድኃኒት መጠን በመጪዎቹ ጥርና የካሴት ወራት ለገበያ ይቀርባሉ የሚል እምነት እንዳላቸው ሞሪሰን ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ፣ በ12140 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2012 ዓ.ም ምሽት ፕሮግራም ነው። የፌዴሬሽን ምክር ቤት ውሳኔን በተመለከተ የምሁራን ትንታኔ ይዘናል። መጀመሪያ ላይም ነገሮች በስምምነት እና በንግግር እንዲቋጩ እንደሚፈልግ እና የትግራይንም ሕዝብ ለመብጋት እንደማይፈልግ ጠቅሶ ነው ወደዛ ውሳኔ የሚሄደው። ከዚህ አንጻር ያ በመቅረቱ ነው እንግዲህ ትንሽ የሆነ የእፎይታ እስትንፋሽ ሁሉ የተነፈሰው። ከዛ ውጭ ግን ያው ይህ ህገ መንግስታዊ እንደሚለው ምርጫውን የታወቀ ነገር ነው፣ ብዙም አዲስ ነገር አልነበረም ነው እሱን በተመለከተ ከተለያዩ አቅጣጫዎች ግፊቶች የተለያዩ ግፊቶች ነበሩ። ከዛ አንጻር ከተለያዩ ግፊቶች ና ብዙ ና የተለያዩ ግፊቶች አንጻር ሲታይ ቃቄ ላይ የተመሰረተ ውሳኔ ይመስላል። ቀደም ብሎ የሰማችሁት የአዲስ አበባ ዩኒቨርሲቲ የፌዴራሊዝም ማዕከል ዳይሬክተር ዶክተር ዘመላክ አይተነውን ሲሆን ተከትሎ የሰማችሁት ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ና ዓለም አቀፍ ግንኙነቶች ትምህርት ክፍል መምህር ዶክተር ሰለሞን መብሬን ነው። በሁለተኛው አጋማሽ ይዘናቸው እንመለሳለን። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታደምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱን አብይ ርዕስ እናስደምጣችሁ። በአማራ ክልል የወሰንና የማንነት ጥያቄ ባለባቸው ቦታዎች ያሉ ዜጎችን ደህንነት ለመጠበቅ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ አስፈጻሚው አካል ተግባራዊ እንዲያደርግ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ አሳስበዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባካሄደው አስቸኳይ ጉባኤ የትግራይ ብሔራዊ ክልላዊ መንግስት ከነገ በስቲያ ጳጉሜ አራት ሊያካሄደው ያቀደው ምርጫ ህገ መንግስቱን ይጻረራል ሲል በይኗል። በዚህ መሰረት ምርጫው የክልሉ ካቢኔና ምክር ቤት ቀደም ሲል የወሰኗቸው ከምርጫ ጋር የተያያዙ እርምጃዎች በህገ መንግስቱ አንቀጽ ዘጠኝ ህዝብ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት በሙሉ ድምፅ ወስኗል። በተለይ የትግራይ ዲሞክራሲያዊ ፓርቲ፣ የራያ ራዩማ ዲሞክራሲያዊ ፓርቲና የወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ ለምክር ቤቱ ያቀረቧቸው አቤቱታዎችን በመጥቀስ የትግራይ ክልል እያካሄደ ካለው ህገ ወጥ የተባለ የምርጫ ሂደት ጋር ተያይዞ በዜጎች ላይ እየደረሱ ያሉ የሰብአዊ መብቶች ጥሰቶች ጥሰቶችና በህገ መንግስቱ የተረጋገጡ የፖለቲካ ፓርቲዎች መብቶች አለ ማክበር ተቀባይነት የሌለውና ሊታረም የሚገባ ነው ብሏል። ዛሬ የተከበረውን የሰላምና የምስጋና ቀን ምክንያት በማድረግ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነ ትላንት በሰጡት ጋዜጣዊ መግለጫ ላይ ስለ ፌዴሬሽን ምክር ቤቱ ውሳኔ ተጠይቀው ነበር። ውሳኔውን አስፈፃሚው አካል ማስፈጸም አለበት ብለዋል። ፌዴሬሽን ምክር ቤት የወሰነው አለ። ከዚህ በኋላ ደግሞ አስፈጻሚ አካላትም የተሰጣቸውን የቤት ስራ ደረጃ በደረጃ የሚሰሩ ይሆናል። ቅሬታውን በዚያ ደረጃ መፈታት አለበት ብለን እናስባለን። ምክንያቱም የእኛን ክልል በቀጥታ የሚመለከት ጉዳይ ስለሆነ እነዚያ ዜጎችም ተፈናቅለውም ተበድለውም ምን ብለውም እኛ ክልል ውስጥ ከለላና መከታ እየጠየቁ ስለሆነ እነዚህ ጉዳዮች ለአስፈጻሚው አካል የሚሰጡ ናቸው። የሚመለከታቸው አካላት እነዚህ ችግሮች ደረጃ በደረጃ መፍታት አለባቸው የሚል የተነጋገርንበትም አለ። የፌዴሬሽን ምክር ቤት ዞሮ ዞሮ የሚጠበቅበትን ውሳኔ ያሳልፋል። ከዚያ በኋላ ያለው የአስፈጻሚው አካል ስራ ነው ማለት ነው። በሌላ በኩል በአማራ ክልል እየተጠናቀቀ ባለው አመት ውስጥ ታይቷል ለተባለው ሰላም አስተዋጽኦ ላበረከቱ የፖሊስ አባላትና ግለሰቦች ዛሬ ጳጉሜ ሁለት የ እውቅና ሽልማት ተሰጥቷል። ሽልማቱ የተሰጠው ከረዳት ኢንስፔክተር እስከ ምክትል ኮሚሽነር ላሉ ሀያ ዘጠኝ የፖሊስ አባላት እንዲሁም በዞንና በወረዳ ደረጃዎች እየሰሩ ላሉ መሆኑም ታውቋል። በዚህ የሰላም ቀን ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በየጊዜው የሚያጋጥሙንን ፈተናዎች እንዴት ማለፍ እንዳለብን ከአባቶቻችን የተማር ነው፣ በመሆኑ ዛሬም ፈተናዎችን በብቃት ተወጥተናል ብለዋል። ባለፉት ጊዜያት በሀገራችን በተለይም በክልላችን ያጋጠሙንን ፈተናዎች በአሸናፊነት መወጣት ጀምረናል። በጥበባችንም አልፈናል። ችግር ሲያጋጥመን እንዴት መፍታት እንዳለብን የተማርነው ከቀደምት አባቶቻችን ነው። ባለፈው ጊዜ በክልላችን አጋጥሞን የነበረውን አስጨናቂና ከባድ ጊዜ ተቋቁመን ይሄው እዚህ ደርሰናል። ይህ ክስተት ያደረሰብን የሕይወት የንብረትና የሥነ ልቦና ጉዳት ከባድ ቢሆንም በደረሰብን ሀዘን እየቆዘን እንደ ዶሮ አንገት ደፍተን መሬት ስንጭር የምንኖር ደካሞችም አይደለንም። የደረሰውን ጉዳት እንዳይደገም እንከላከለው ይሆናል እንጂ የፈሰሰውን አናቃናውም። እኛ ግን የአባቶቻችን ልጆች ነንና ከፈሰሰው ውሃ ላይ እህል ማብቀል አስተምረውናልና በጓዶቻችን ደም የሕዝባችንን ራእይ እናበቅልበታለን። እርግጥ ነው አጋጥሞን የነበረው ጉዳት ጠሊቅ ሐዘን ውስጥ ቢያስገባንም ለህዝባችን ስንል ከሐዘን ቶሎ መውጣት ነበረብን። ሐዘን ማብዛት ትርፉ ለበለጠ ችግር መጋለጥ ነው። መሪ በደስታ ጊዜ ብቻ ሳይሆን በሐዘን ጊዜ ጭምር ህዝቡን እየመራ ማሻገር አለበት። በሐዘን በመቆራመድ የምናተርፈው ነገር የለም። የሚሻለን የወንድሞቻችንን ህልም እውን ማድረግ ነው። ስለሆነ የሚያጋጠመንም ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥበብ በመውጣት ከማቅ ወደ ግምጃ ከምንሻገርበት ቀን ደርሰናል። ይሄው ዛሬ በእናንተ ፊት ግምጃ ለብሰን መቆም ችለናል። የማያሳፍረን እና የማያሳንሰን ህዝባችን ከጎናችን ሆኖ ስለደገፈን፣ በህዝባችን አይዞታ ተረጋግተን እና ተበረታተን ይሄው ዛሬ ማቅ አውልቀን ግምጃ ለብሰን በተጨማሪ ተስፋና ድል ወደ መጪው ብሩህ ዓመት እንሸጋገር ዘንድ ጎርጠን ተነስተናል። የኦሮሚያና የቤኒሻንጉል ጉሙዝ ክልል ርዕሳነ መስተዳደር ዛሬ በተከበረው የሰላምና የምስጋና በዓል ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ከትላንት በስቲያ ቅዳሜ ነሐሴ 30 2012 ዓ ም የተካሄደው የፌዴሬሽን ምክር ቤት አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ በህገወጥነት በመፈረጅ እንዳልተካሄደ ይቆጠራል የሚል ውሳኔ ማሳለፉ መልካም መሆኑን የገለጹት የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አመራሮች በራያና ወልቃይት አካባቢዎች ለሚፈጸሙ የሰብአዊ መብት ጥሰቶች ግን ምንም አይነት መፍትሔ ሳያስቀምጥ ማለፉ ቅሬታ እንዳሳደረባቸው ገለጹ። አክለውም ቅሬታቸውን ወደ ፌዴሬሽን ምክር ቤት ለማቅረብ በዝግጅት ላይ መሆናቸውን ተናግረዋል። መስፍን አራጌ ዘገባ አለው። ምክር ቤቱ ነሐሴ 30 ባካሄደው አምስተኛ ዓመት አንደኛ አስቸኳይ ስብሰባ ላይ እንዳስታወቀው የትግራይ ክልል የፌዴሬሽን ምክር ቤት ያስተላለፈውን ውሳኔና የምክር ቤቱ አፈ ጉባኤ ህገ መንግስቱ እንዲከበር በደብዳቤ የገለጹትን ማሳሰቢያ አለመቀበሉ፣ ይህ ህገ መንግስታዊ ነው ማለቱ ይታወሳል። የህገ መንግስት ተርጓሚዎችን መሰረት አድርጎ ባስተላለፈው ባለ ሶስት ነጥብ ውሳኔም የትግራይ ክልል ምርጫ እንቅስቃሴዎች ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ ዘጠኝ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት በሙሉ ድምፅ ወስኗል። ውሳኔው በራያ ራዩማ ዴሞክራሲያዊ ፓርቲና ወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ ከፍተኛ አመራሮች ዘንድ ሁለት አይነት አስተያየት አስተናግደዋል። የትግራይ ክልል እያካሄደ ያለውን የምርጫ እንቅስቃሴ የፌዴሬሽን ምክር ቤት በህገ ወጥነት መፈረጁ እንደ ወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዶ አባባል ውሳኔው ጥሩ ነው። ቲፒኤልኤፍ ህገ መንግስታዊ ጥሰት እንደፈጸመ በሰኔ ሶስትም የኮቪድ መሰረት አድሮ ፌዴሬሽን ምክር ቤት የሰጠው የህግ ትርጓሜ ምርጫው መራዘም እንደሚችል በምክንያት የገለጸውን የሰጠው ውሳኔ ስቴንኤፍ እንዳልተቀበለ በዚያ ላይም የህግ ጥሰት እንደፈጸመ በሁለተኛም ከፌዴራል ምርጫ ቦርድ እውቅና ውጭ የራሱ የምርጫ ኮሚሽን አቋቁሞ ምርጫ ለመካሄድ መንቀሳቀሱን ህገ መንግስቱ አይፈቅደው ህጋዊ ነገሮችን ያልተከተለ ህገ መንግስታዊ ጥሰቶች እየፈጸመ እንደሆነ እንደገና አሁንም በጳጉሜን አራት ምርጫን አካሄዳለን ብሎ የሚያካሄዱት ያለም እውቅና አይሰጠውም ህገ መንግስቱን እየጣሰ ነው በሚል በተጨማሪ በወልቃይትና በራያ ከፍተኛ የሰብአዊ መብት ጥሰቶችን በኮሚቴዎች አማካኝነት እንደተገለጠና ፌዴሬሽኑን እንዳረጋገጠ ገልጿል። ይሁን እንጂ በክልል ውስጥ የተፈጸመውን የሰብአዊ መብት ጥሰት ፌዴሬሽኑ ምላሽ የሰጠበት መንገድ ከጠበቅነው በታች ነው ሲሉ ለአሜሪካ ድምጽ ገልጸዋል። ሰብአዊ መብቶች እኛ አካባቢ የሚፈጸሙ ያሉ ማስቆም ይገባል የሚለው ውሳኔ ማሳለፍ ይገባ ነበረ። መንግስት የትኛውም አካል ላይ ማህበረሰብ ማዳን ይገባል ሚል ውሳኔ ሊወስን ይችል ይሆን ነበረ ብለን አስበን ነበረ። እሱን አልሆነም። በዚያ ላይ ትንሽ ቅሬታ አለ። የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን በበኩላቸው የፌዴሬሽን ምክር ቤት ውሳኔ ቁርጥ ያለ አቋም ያልተንጸባረቀበት እንደሆነ ጠቅሰዋል። የራያ ህዝብ ጥያቄ በፌዴሬሽኑ ቀርቦ ውይይት መደረጉ ጥሩ ነገር ሆኖ በመሰረታዊ ነገር ግን የፌዴሬሽን ምክር ቤት ውሳኔ ከጠበቅነው በታች ነው የሆነው። ጠብቀ ነው የነበረው ነገር የፌዴሬሽን ምክር ቤት ቁርጥ ያለ ውሳኔ ይወስናል ልግምት ነበረን። ያው በአሁኑ ሰዓት ህዝቡ ሞ ሩጫ መግቢያ ቅሶ በጣም በተጨናነቀ ሁኔታ ነው ያለው እና ፌዴሬሽን ምክር ቤትም ይህን ግምት ውስጥ ያስገባ ውሳኔ ይወስናል የሚል ግምት ነበረን። የተወሰነው ውሳኔ እንደጠበቅነው አልሆነም። ፌዴሬሽኑ ችግሮቹን ነቅሶ ማውጣት ብቻ ሳይሆን ለችግሮቹ መፍትሄ ማስቀመጥና ችግር ፈጣሪዎቹ ተጠያቂ የሚሆኑበትን ውሳኔ ማሳለፍ ነበረበት ሲሉ አስተያየት ሰጪዎቹ አብራርተዋል። በውሳኔው ላይ ምንድን ነው? አንደኛ ህገ መንግስት ተጥሷል ይላል። ህገ መንግስት ከተጣሰ ህገ መንግስት የጣሰ አካል ምን መደረግ አለበት? ምን አይነት ሚዲያ መወሰድ አለበት የሚለው አቅጣጫ አላሳያም። ስለዚህ አንድ ክፍተት ብለን የምናስበው ይሄ ነው። በሁለተኛ ደረጃ በራያና በወልቃይት የሰብአዊ መብት ጥሰት ተፈጽሟል ብሎ በውሳኔው ጠቅሷል። ይሄም የሰብአዊ መብት ጥሰት እየፈጸመ ያለው ቡድን ምን አይነት እርምጃ መወሰድ አለበት የሚለውም እንደዚሁ አቅጣጫ አላሳየም፣ እና ካለው ነባራዊ ችግር አንጻር ግምት ውስጥ ያስገባ ውሳኔ አይደለም ብለን ነው የወሰድነው እኛ። በትግራይ ክልል የሚካሄደው የምርጫ እንቅስቃሴ ከክልሉ ባለፈ በሌሎች ክልሎች ላይ የሚኖረው አንድምታ አፍራሽ ነው ሲሉ ኮሎኔል ደመቀ ስጋታቸውን ይገልጻሉ። ስልጣን ይቀጥላል ይቀጥሉም አይደለም አግባግ ለልጁ በአጠቃላይ ትምህርት እንሰጣለን እኛ። ይህን ካደረግን በኋላ ሌሎች ክልሎቹ በዚህ መልኩ እንዲነጠሉ እንገፋለን የሚል ነው። ከመሬት ሰውቻል ቅስቀሳ መንግስት። ይህ መሆን ደግሞ ከኛ በላይ ደግሞ መረጃ ይኖረ ዋገር እንገምታለን። ለዚህ ሀይል ዝም ብለው በዝምታ ካየው ጦርነት እንዳይኖር ብለው ተፈርቶ ዝም ካለ ነገ ሌሎች ሲሄዱስ ምንድን ነው የሚያደርገው? ስለዚህ መንግስት ዝም ብለው ቁጭ ብሎ አንድ ሀገር የነበረ ወደ ተለያዩ ትናንሽ ሀገሮችን ሲለያዩ ዝም ይል ከሆነ ምንድን ነው የሚደረገው? ህልም ተፈርቶ ኛ ወታደር እንደሚባለው አሁንም ጦርነት ሊኖር ይችላል ተብሎ አይደለም። ስለዚህ ሀገር ነው የሚበልጠው። ሀገር ከሚፈርስ ተመጣጣሚ ዋጋ ተከፍሎም ሀገር ማዳን ይገብታል። እኛ ከመጀመሪያም ጀምሮ የፌዴራል መንግስት በጴሌፍ ሰነግ የያዘው አቋም ትክክል ነው ብለን አንወስድም። በህግ መጠየቅ ያለበት ድርጅት ነው እንጂ እዚህ መድረሱ ራሱ እኛ የፌዴራል መንግስት ድክመት ብለን ነው የምናስበው። አሁንም የፌዴሬሽን ምክር ቤት ውሳኔም ፔሌፍ የበለጠ አሁን የሚሰራውን ስራ አጠራከውን ሚሰራ እንዲቀጥል ያደርገዋል እንጂ ሰራዊት አይኖረውም ብለን ነው የምናስበውን። የፌዴሬሽን ምክር ቤቱ ለትግራይ ህዝብ ትልቅ ክብር እንዳለው መግለጹን ያደነቁት የራያ ራዩማ ምክትል ሰብሳቢ አማረ ጉበን አባባሉ ግን ሚዛናዊነቱን ስቷል ብለዋል። ባለፈው ሰላሳ አመታት አንድ የኢትዮጵያ ህዝብ የማያውቀው ነገር አለ። በንግራችን ላይ ተነግ በአገር ደረጃ አህዳዊ ስርአት አያስፈልግም ብሎ ህዝብ እንደ ህዝብ ፈርጆ ያ ሁሉ ማአት ሲያወርድ በትግራይ ክልል ያሉ ብሄሮች እና ህዝቦች በግልጽ ታሪክ የሚያውቃቸው ከትግራይ ህዝብ ጋር እኩል ታሪክ ያላቸው እንደ ወጀራት ህዝብ፣ የራያ ህዝብ፣ የወልቃይት ህዝብ ያሉ ሌሎች ሀገው ብሄር ጋር ትስስር ያላቸው ማንነቶች ሆን ተብሎ ጨፍልቆ ከአህዳዊ ስርአት በላይ ጨፍላቅ የሆነ ስርአት ነው ሲያራምድ የነበረው እና ስለዚህ ምን አይነት አስተሳሰብ ነው የተፈጠረው? በትግራይ ክልል ውስጥ ያለው ህዝብ ትግራይ ብሄር ብቻ እንደሆነ እንዲታሰብ ነው ያደረገው እና የፌዴራል መንግስቱም አሁን እየፈጠረው ያለው ስህተት ይህንን ነገር በትክክል ባለመገንዘቡ ይመስለኛል። ትግራይ ክልል ብዙ ህዝቦች አሉ። በቃ በትግራይ ክልል የሚሰጡ ውሳኔም እነዚህ ህዝቦች በሙሉ ግምት ውስጥ ያስገባ ነው ሆነ ያለበት። በትግራይ ህዝብ ክብር አለን ይላል የፌዴሬሽን ትክክል ነው። የትግራይ ህዝብ ለማንኛውም ህዝብ ክብር ይገባዋል። ግን የራያ ህዝብም ክብር ይገባዋል። የወልቃይት ህዝብ ክብር ይገባዋል። የወንጀራት ህዝብ ክብር ይገባዋል። የራያ ራዩማ ዴሞክራሲያዊ ፓርቲም ሆነ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ጉዳዩን ወደ ፌዴሬሽን ምክር ቤት ዳግም ለማቅረብ በዝግጅት ላይ መሆናቸውን አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ ስርጭትን ለመግታት በትራንስፖርት ዘርፍ ላይ በመላ ሀገሪቱ ተፈጻሚ እንዲሆን ታስቦ ተግባራዊ ተደርጎ የነበረው ታሪፍ መነሳቱ ታወቀ። የፌዴራል ትራንስፖርት ባለስልጣን ለክልሎች በላከው ደብዳቤ የኮሮና ቫይረስ ወረርሽኝን ለመከላከል የትራንስፖርት አገልግሎት ሰጪዎች በሚጭኑት መጠን ላይ ተጥሎ የነበረውን ገደብና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ተብሏል። ክልሎችም የዋጋና የጭነት መጠን ማስተካከያ ማድረጋቸውን እየገለጹ ናቸው። አዲስ ቸኮል ተጨማሪ አለው። የኮሮና ቫይረስ ስርጭትን ለመከላከል በሚል የከተማ ታክሲና የሀገር አቋራጭ ተሽከርካሪዎች የመጫን አቅማቸውን ግማሽ እንዲጭኑና የሚያስከፍሉትን ዋጋ በጥፍ እንዲጨምር ተወሰኑ የነበረው መመሪያ ቀርቶ የኮሮና ቫይረስ ከመከሰቱ በፊት በነበረው ዋጋና የመጫን አቅም መጫን እንዲጀምሩ ተወስኗል። በጉዳዩ ላይ አስተያየት እንዲሰጡን የፌዴራል ትራንስፖርት ባለስልጣን አቶ አብዲሳ ያነታን ለማግኘት ያደረግነው ተደጋጋሚ ሙከራ ባይሳካም ክልሎችና የከተማ አስተዳደሮች በተመሳሳይ ጊዜ ይህን ተመሳሳይ ውሳኔ ለመወሰን ያበቃቸው ግን ከፌዴራል መንግስት የተላከ መመሪያ መሆኑን ስማቸው መጥቀስ ያልፈለጉ የባለስልጣኑ ሰራተኛ ለቪዮ ታስታውቀዋል በዚህ መሰረት የሀገር አቋራጭ አውቶቡሶች የድሬዳዋና አዲስ አበባ ከተሞች እንዲሁም አንዳንድ ክልሎች ወደ ቀድሞ ታሪፍና የጭነት መጠን መመለሳቸውን አስታውቀዋል። በዚህ ረገድ የተወሰነ ልዩነት ያለው ድሬዳዋ ላይ የታክሲ አገልግሎት የሚሰጡት እንደ የሰሌዳ ቁጥራቸው ሙሉ ቁጥር ያላቸው በሙሉ ቀን፣ ጎደሎ ቁጥር ያላቸው ደግሞ በጎደሎ ቀን መሆኑ እንዲቀጥል መደረጉ ሲሆን በአዲስ አበባም የታክሲ ዋጋ ቅናሽ ቢያሳይም ቀድሞ ከነበረው ግን የተወሰነ ጭማሪ መኖሩን ባለስልጣኑ ያወጣው መረጃ ያመለክታል። ከሙሉ አቅሙ 25 በመቶ ብቻ እንዲጭን ተደርጎ የነበረው የከተማ ባቡርም አሁን 75 በመቶ የመጫና አቅሙን እንዲጭን የተወሰነው የውሳኔው መነሻ የኮሮና ቫይረስ ስርጭትን ለመከላከል ከመሆኑ አንጻር ይህ ውሳኔ ወቅቱ ነው የጠበቀ ነው ወይ? የኮሮና ስርጭት ላይ ተጽዕኖ አይኖረም በሚለው ላይ በድሬዳዋ አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑ ዶክተር ወንደሰን ታዬ ብዙ አሳሳቢ አይደሉም ይላሉ። በተቃራኒው ኮቪድ-19 ከጤና ባሻገር የኢኮኖሚ ጫናም የፈጠረ በመሆኑ ውሳኔው ይህንን ጫና ለማቅለል ያግዛል ባይ ናቸው። ዲስታንሱ የሚያመጣው ተጽዕኖ እና ማስክ መጠቀምና እጅን በንጽና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው ስኔ ይለያያል። ለምሳሌ ሁሉም ህብረተሰብ ማስክ ቢጠቀሙ ሁለት ቤኔፊት ነው ያለው። የመጀመሪያው ቤኔፊት ሰውየው እንዳይያዝ ይከላከለዋል። አንደኛው ቤኔፊት ደግሞ ሰውየው ወደ ሌሎቹ እንዳያስተላልፍ ወደ አየር ውስጥ ድሮፕሌቶቹን ወይ ደግሞ ጥቃቅን ነገሮች ወደ አየሩ እንዳይሰራጭ ይከላከላል። ስለዚህ ትልቁ ዋናው ወደ አፍንጫችንና አፋችን የሚመጡት ድሮፕሌት ወይ ደግሞ ጥቃቅን ነገሮች የመከላከል ነገር ነው። ሁለተኛው ሳኒታይዘር የምንጠቀመው እጃችን እሱ ከሆነ ወደ አፍንጫችንና ወደ አፋችን እጃችን የምነካ የመያዝ እድላችን አነስተኛ ነው ማለት ነው። ሶስተኛው የመከላከላ መንገድ ርቀትን መጠበቅ ነው። ርቀት ከአንድ እስከ ሁለት ሜትር ነው። ደብሊው ኤች ኦ እስከ አንድ ሜትር በሚለው ርቀት ነው። ይሄ ይከላከላል። ግን የነዚህን ሁለቱን ኢፌክት ከበር አያረግም። ሁለቱ ነገሮች ናቸው በጣም ኢፌክት ከተጠቀም ኮሮና ባለበት ማቆም የምንችለው የትራንስፖርት ዋጋ በጥፍ መጨመሩ የኢኮኖሚ ጉዳት ስላለው ይህ መቅረቱ ጥሩ ነው የሚሉት ዶክተር ወንደርሰን። ሆኖም በተለይ ድሬዳዋ ላይ የታክሲ አገልግሎት ሰጪዎች እንደ የሰሌዳ ቁጥራቸው በሁለት ተከፍለው ሙሉ ቁጥር ያላቸው አንድ ቀን፣ ጎደሎ ቁጥር ያላቸው ደግሞ ሌላ ቀን መደረጉ የኮሮና ቫይረስ የመከላከል አላማውን የሳተ ነው ይላሉ። እንደርሳቸው አባባል ይህ ውሳኔ የታክሲ አቅርቦት እጥረትን በመፍጠር ሰዎች ለታክሲ እንዲጋፉ የሚያደርግ ነው። ወይዘሮ መርሻ የተባሉ ወላጅና የመንግስት ሰራተኛም ውሳኔውን በደስታ ነው የተቀበሉት። እንደ መንግስት ሰራተኛ በፊት የነበረው ታሪፍ እና አሁን ተሳፋሪ ሲቀንስ የነበረው ታሪፍ እኩል ስላልሆነ ያ ታሪፍን እየከፈሉ በዛ መጓዝ በጣም ከባድ ነበረ እና ወደ ቀደመ ቦታ መመለሱ ለክፍያው ለመንግስት ሰራተኛው በቃ የሚያስጨንቅና የሚያሳስብ የነበረውን ጉዳይ ወደ ነበረበት መመለሱ መልካም ነው ላለሁኝ። በሌላ በኩል ደግሞ አሁን አዲስ አመት ሲመጣ ተማሪዎች ወደ ትምህርት ሲመለሱ በእንደዚ አይነት አኳሃን አንደኛ ትራንስፖርቶች ከሚጭኑት በታች ሲጭኑ የበለጠ መጨናነቅን ይፈጥር ነበረ። ሁለተኛ ደግሞ እንዲሁም ክፍያው ያው እጥፍ ስለነበረ በጣም ይከብድ ነበረ። ስለዚህ አሁን ወደ ነበረበት ቦታ መመለሱ የሚፈጥረውን ጫና ያቃልለዋል ብዬ አስባለሁ። ጥሩ ነው ላለሁኝ። ኮሮና ቫይረስ ወደ ሀገራችን መግባቱን ተከትሎ ከተወሰዱ ዘርፈ ብዙ እርምጃዎች አንዱ የሕዝብ እንቅስቃሴ ለመቀነስ መሞከር ነበር። በትራንስፖርት አገልግሎት ሰጪዎች ላይ ተወስኖ የነበረው በግማሽ አቅም የመጫንና እጥፍ የማስከፈል ውሳኔ የዚህ አካል ነበር። ሆኖም ወረርሽኙ ወደ ሕብረተሰቡ ከተስፋፋ በኋላ ገደመጣሉ ኢኮኖሚያዊ ጫና ስለሚያይል በሚል ገደቡ ሳይነሳ እንዳልቀረ ነው ዶክተር ሆኖ እንደሰነ የሚናገሩት። በተመሳሳይ ከዚህ በፊት የኮሮና ቫይረስ የተገኘባቸውና ከእነሱ ጋር ንክክ ያላቸው ሁሉ በለይቶ ማቆያ እንዲቆዩ ይደረግ የነበረ ሲሆን፣ በሽታ ወደ ሕብረተሰቡ ከተሰራጨ በኋላ ግን አቅም ያላቸው ሁሉ በራሳቸው ቤት ራሳቸው ለይቶ እንዲያቆዩ የሚፈቅድ አሰራር ማሻ ተደርጎ ነበር። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን። ተከተሉን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። እንደ ኤሮፓውያን አቆጣጠር መስከረም 29 2020 ዓ ም በኢትዮጵያ መስከረም 19 ማለት ነው። ሪፐብሊካን ፓርቲያቸው በድጋሚ ለመመረጥ እጩ አድርጎ የመረጣቸው ፕሬዚዳንት ዶናልድ ትራምፕና የዲሞክራቲክ ፓርቲው እጩ የቀድሞ ምክትል ፕሬዚዳንት ጆ ባይደን የመጀመሪያውን ክርክራቸውን ያካሄዳሉ። የቪኦኤው ስቲቭ ሬዲሽ የምረጡን ዘመቻዎቹን ቀጣይ ሂደት የሚያስቃኝ ዘገባ አጠናቅሯል። ቆንጅታየ ታቀርበዋለች። ሪፐብሊካኑ ፕሬዝደንት ዶናልድ ትረምፕና ዲሞክራቱ የቀድሞ ምክትል ፕሬዝደንት ጆ ባይደን በፓርቲዎቻቸው በይፋ የታጩባቸው ጉባኤዎች ተጠናቀው ሁለቱም እጩዎች የምረጡኝ ዘመቻቸውን ተያይዘውታል። በአውሮፓውያን መስከረም 29 እንደ ኢትዮጵያ አቆጣጠር መስከረም 19 ለመጀመሪያው ክርክራቸው ከመገናኘታቸው በፊት ቁልፍ በሆኑት የሀገሪቱ ክፍለ ግዛቶች ላሉ ድምጽ ሰጪዎች የምረጡኝ መልእክቶቻቸውን ጠርበውና ስለው ቅስቀሳቸውን ቀጥለዋል። ምን አይነት ክርክር ይሆን ይሆን? የቴክሳስ ኤኤንኤም ዩኒቨርሲቲ የኮሚዩኒኬሽንስ ፕሮፌሰሯ ጄኒፈር ማርቺሃ እንዲህ ሲሉ ያስረዳሉ። ሁለቱ ፕሬዚዳንታዊ እጩዎች ከስነ ስርዓት ውጪ የሚጯጫሁበት ክርክር መጠበቅ የምንችል ይመስለኛል። ባይደንም ትራምፕም ከመፋለም ወደኋላ የሚሉ አይደሉም። ፕሬዚዳንት ትራምፕን ባለፈው ምርጫ ተቀናቃኛቸውን እንዴት እንዳደረጓቸው ጆ ባይደንንም በ2012 ክርክር አይተናቸዋል ይላሉ ፕሮፌሰር ማርቲሃስ ያስታውሱ ያን ማድረግ ክርክር ላይ ሰው ላይ ማላገጥና ለማስፈራራት መሞከር የሚያሳፍራቸው አይደሉም። 2016 ላይ አድርገውታል። ጆ ባይደን ደግሞ ረዘም ያለ የፖለቲካ ክርክር ያላቸው ናቸው። ሳይበገሩ ጸንተው የሚከራከሩ መሆናቸውን አይተናል። በ2012 አመተ ምህረት በምክትል ፕሬዝዳንታዊ ክርክራቸው ላይ እኮ የትራምፕን ዘይቤ በሚመስል መንገድ ተፎካካሪዎቻቸውን በመጠኑም ቢሆን ሲሳለቁባቸው እንደነበርም አይተናል። እስካሁን ፕሬዝደንታዊ ክርክሮች በአብዛኛው የሚከናወኑት ከአከራካሪው ለሚቀርቡ ጥያቄዎች እጩዎቹ መልስ በመስጠት ነው። የምረጡኝ ክርክሮች ምን ውጤት ያመጣሉ? አሁንም የቴክሳስ የኤኤን.ኤም ዩኒቨርሲቲዋ ፕሮፌሰር ያስረዳሉ። It is actually informative to see both candidates, um, ሁለቱ እጩዎች በክርክር መጋጠማቸው ሁለቱንም ለማወቅ እድል ይሰጣል። አነጋገራቸውን፣ ሀሳባቸውን ለመግለጽ የሚጠቀሙበትን ዘይቤ ብቻ ሳይሆን ስለ ፖሊሲዎቻቸውም እንድናውቅ ይረዳናል። አንዱ ሌላውን ፊት ለፊት ለመወነጃጀል፣ ከዚያም ምላሹን እየሰጡ ለመከላከል እድሉን ያገኛሉ። በቫንደርቤልት ዩኒቨርሲቲ የክርክሮች ዲሬክተር የሆኑት ጃን ኮክ ክርክሮች የሚካሄዱበትን መንገድ መሻሻል ይኖርበታል ይላሉ። ለጋዜጣዊ ጉባኤ ፍጆታ እየተቀነጠበ ከሚሰማው በተሻለ መዘጋጀት ይኖርበታል ያሉትን በምን መንገድ ቢሆን እንደሚሻል ሲያስረዱ እንዲህ ብለዋል። ክርክሩ እንደዚህ ነው የሚጀምረው። ስለ ጉዳዩ ወይም ስለ ሁኔታው ይነገርሃል። በተሰጠ ጉዳይ ዙሪያ ከአማካሪዎች ጋር ለመመካከር 30 ደቂቃ የሚሆን የሆነውን ያህል ጊዜ ይሰጥሃል። ከዚያ በጉዳዩ ዙሪያ አቋምህን ይዘህ ትመለስና አቋምህን ታስረዳለህ። ከዚያ በኋላ ደግሞ እንዴት ከዚያ ውሳኔ ላይ እንደደረስክ በእነዚያ ውሳኔዎችህ ጥራት ዙሪያ ክርክር ይደረጋል። ይሄኛውን ክርክር የ2016 ቱም ፕሬዝደንታዊ ክርክር ከተከታተለው 84 ሚሊዮን የሚገመት ሕዝብ ይከታተለውም አይከታተለው፣ ይልቁን አጠያያቂው የምን ያህሉን መራጭ አቋም ይህ ክርክር ያስቀይር ይሆን የሚለው ነው። የቫንደርቢልቱ ዩኒቨርሲቲ ጆን ኮክ ያስረዳሉ። በፕሬዝዳንታዊ ክርክሮች ዙሪያ የተካሄዱ ምርምሮች እንደሚያሳዩት ክርክሩ ቢደረግም የሚከታተለው ሰው አስቀድሞ የሚደግፈውን እጩ መደገፉን ነው የሚቀጥለው። ከዚያ ውጪ የዚያን እጩ አቋም ሌላ ሰው ይጋራ እንደሆነ ያሳያቸው ይሆናል እንጂ የፕሬዝዳንታዊ እጩዎች ክርክር የመራጭን ሀሳብ እንደሚያስቀይር የሚያመለክት ብዙ ማስረጃ የለም። ጄኒፈር መርቺሃ በበኩላቸው የሚከታተለውም ህዝብ ኃላፊነት እንዳለበት ያስረዳሉ። እንደ እውነቱ ከሆነ እነዚህ ክርክሮች የሚገባቸውን ውጤት እንዲያመጡ ከተፈለገ አድማጩ ራሱ ሳያዳላ አይምሮውን ክፍት አርጎ የማዳመጥ ኃላፊነት አለበት ብዬ በጣም አምናለሁ። የፒዩ የምርምር ተቋም ባጠናው መሰረት ባለፈው ፕሬዝደንታዊ ምርጫ ድምጽ ከሰጡት መራጮች መካከል አስር ከመቶ ማንን እንደሚመርጡ ውሳኔ ላይ የደረሱት በክርክሮቹ ወቅት ወይም ወዲያውኑ ክርክሩን ተከትሎ እንደሆነ ተናግረዋል። እናመሰግናለን ቆንጅት። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይ በአትቪያ ማሀሪክ እንዲሁም በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። በትግራይ ብሔራዊ ክልል እንደሚካሄድ የሚጠበቀውን ምርጫ የፌዴሬሽን ምክር ቤት የሰጠው ውሳኔ ጥንቃቄ የተሞላበትና ለሰላማዊ መፍትሄ በር የሚከፈት እንደሆነ ተገለጸ። ከሀገር ጥቅም አንጻር በትግራይ ክልል ይካሄዳል የተባለው ምርጫ ግን አሳፋሪ እንደሆነም አስተያየት አለ። ከምርጫው በኋላ በፌዴራሉ መንግስትና በክልሉ መንግስት መካከል የሚኖረውን ግንኙነት ለመገመት አስቸጋሪ ነው ተብሏል። መለስካቸው አምሀ ዝርዝር አለሁ። በፌዴሬሽን ምክር ቤት የተወሰነው ውሳኔ አያሌ ውራትን ያስቆጠሩ ፖለቲካዊ ሂደቶችን ተከትሎ እንደመጣ የሚያስረዱት በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሬ ናቸው። ይህ ሂደት ራሱን በተለያዩ መልኮች ሲገልጽ የነበረ ይታይ የነበረ እንደሆነም ዶክተር ሰለሞን ያብራራሉ። ውሳኔው ግን በቀላሉ እንደማይታይ ያስገነዝባሉ። ሀብቴ ያለው አይነት ውሳኔ ይመስላል። ዝርዝሩ እንግዲህ ውሳኔው ለምን አስፈለገ? እንዲህ አይነት ውሳኔ ለምን ተወሰነ? የሚባሉ ብዙ ጥያቄዎች በብዙ አቅጣጫ ሊታዩ የሚችሉ ሊነሱ የሚችሉ ጥያቄዎች ሊመለሱ የሚችሉ መልሶች ቢኖሩም በእኔ እይታ ጥንቃቄ ያለው በነገሮችን በጥንቃቄ የማየት ለምን ከተለያዩ አቅጣጫዎች የተለያዩ ግፊቶች ነበሩ። ከዛ አንጻር ከተለያዩ ግፊቶች እና ከብዙ እና የተለያዩ ግፊቶች አንጻር ሲታይ ወይንም ጥንቃቄ ላይ የተመሰረተ ውሳኔ ይመስላል። በአዲስ አበባ ዩኒቨርሲቲ የፌዴራሊዝም ማዕከል ኃላፊ ዶክተር ዘመላክ አይተነው ነው በበኩላቸው የፌዴሬሽን ምክር ቤት ህገ መንግስቱን ከመተርጎም አንጻር የመጨረሻ ውሳኔ የሚሰጥ አካል እንደሆነ ያስገነዝባሉ። ስለሆነም የትግራይ ብሔራዊ ክልላዊ መንግስት ምርጫን በተመለከተ ያወጣው ሕግም ሆነ ህጉን ተግባራዊ የሚያደርገው አካል በህግ ውጤት ያለው ስራ የሚሰሩ አይደሉም ይላሉ። አክለውም ዶክተር ዘመላክ ሲያስረዱ የተለየ አመለካከት ኖረም አልኖረም ማንም ቢኖረው ያው የፌዴሬሽን ምክር ቤት የሚለው እንደ ትክክለኛ ህገ መንግስት ትርጉም የሚወሰደው እና ከዚህ አንጻር ብዙም የሚያጨቃጭቅ አይደለም። ነገር ግን ያው የተፈራው የነበረው ይሄ ህገ መንግስቱም ከዚህ በፊትም ኦልሬዲ ተርጉሞታል፣ ይሄንን የሌሎቹን ክልሎች የስልጣን ዘመን ሲያራዝም ኦልሬዲ ጠቅላይንም አራዝሟል። ስለዚህ ህገ መንግስቱም ከዚህ አንጻር በፊትም ተርጉሞታል። የተፈራው የነበረው ምናልባት የፌዴሬሽን ምክር ቤት ባለስልጣን መሰረት መንግስትን በ It's a voler stare to a የሚለው ነው ወይም ደግሞ ያው በባዝ አካባቢ ከፌደራል መንግስት ለክልሎች የሚሰጠውን ድጎማ ቀመሩን የሚወስነው የፌቶች ምክር ቤትን ለመሆኑ እሱንም እንዲያዝ ያግድ የሆነው የሚለውም ሌላ የተፈራ ጉዳይ ነበር። ስለ እነሱ ጉዳዮች ብዙዎቻችንን ጥፎ ባስፋ መልኩ ምንም አይነት ትዕዛዝ ሳያስተላልፍ ቀርቷል። ያ ማለት ራሱ የውሳኔ መጀመሪያ ላይም ነገሮች በስምምነት እና በንግግር እንዲቋጩ እንደሚፈልግ እና የትግራይንም ህዝብ ለመጉዳት እንደማይፈልግ ጠቅሶ ነው ወደዛ ውሳኔ የሚሄደው። ከዚህ አንጻር ያ በመቅረቱ ነው እንግዲህ ትንሽ የሆነ የእፎይታ እስትንፋሽ ሁሉም የተነፈሰው። ከዛ ውጭ ግን ያው ይህ ህገ መንግስት እንደሚለው ምርጫውን የታወቀ ነገር ነው። ብዙም አዲስ ነገር አልነበረም እሱን በተመለከተ። ይሄ በአንዳንድ ሰዎች አስተያየት ደግሞ ጥርስ የሌለው አይነት አንበሳ ነው የሚመስለው የፌዴሬሽን ምክር ቤት ያወጣው መግለጫ እንደዚያ ነው እና ምንም ነገር አይልም የሚልም አስተያየት ያላቸው ሰዎች አሉ ይሆናል እንግዲህ በኖርማል የፖለቲካ ሁኔታዎች ውስጥ እንደዚህ ወይ እንደዚያ አይነት ትዕዛዞችን ያስተላልፍ ስሜት ይሰጣል። አሁን ግን ነገሩ በስትሪክትሊ የህገ መንግስቱ የመተግበር እና የማስተግበር ጉዳይ ብቻ ሳይሆን ሌሎች ፖለቲካ እሳቢዎችን መወሰድ አለባቸው፣ ህገ መንግስቱ እንደወረደ መተግበር አለበት፣ ስለዚህ ትግራይ ምርጫ እንዳካሄድ ማስቆም አለብን ወደሚል ምናልባት የኮንፍሮንቴሽን አለወት ወደሆነ ውሳኔ ቢሄድ ኖሮ ህገ መንግስቱን አስከብራለሁ በሚል ምናልባት አገሪቷ ወደማትወጣ ሌላ ዘግ ውስጥ ሊከታት ይችላል። ና እኔ በበኩሌ ትንሽ ረገብ ያለ ና ብዙ ያልተካረረ ውሳኔ መወሰኑ ጥሩ ነው፣ እንዲያውም ብልህነት ነው ባይ ነኝ እና ምንድነው እንደ ድካምስ ሳይሆን ማየው ምናልባት የሚያስከትለውን ችግር የመረዳትና ትንሽ ተገቢ የሆነ መልኩ የማፈግፈግ ነገር ይመስለኛል እና ጉዳዮችን በንግግር ለመጨረስ መሞከሩ ወይም ደግሞ በንግግር እንዲጨረሱ በር መክፈቱ በመጥፎ የሚታይ አይደለም። ያለንበት ሁኔታ ግምት ውስጥ በማስገባት ማለት ነው። ምክንያቱም አሁን ያለንበት የፖለቲካ ሁኔታ ኖርማል የሚባል አይደለም እና የሕገ መንግሥቱም ምንድን ነው ኖርማል በሆነ መልኩ የሚተገበርበት የፖለቲካ ሁኔታ ውስጥ ስላልሆነ እንደው የመጣው ይምጣ ሕገ መንግሥቱ መተወር አለበት በሚል ብቻ አለመግፋቱ እና ትንሽ ለንግግሮች በር መክፈቱ በእኔ አስተያየት ያሏል ብልህነት የተሞላበት ነው። ለዶክተር ሰለሞን መብሬም በአንዳንድ ወገኖች ይህ ውሳኔ ከጥንቃቄ ማልፎ ህግን ማስከበር አለመቻል ተደርጎ ይወሰዳል፣ ይህንን እንዴት ይመዝኑታል የሚል ጥያቄ አንስቼላቸዋለሁ። ይህንን ሰፋ አድርጎ ማየት ነው የሚያስፈልገው። ጠቅላላው ይሄ በተለይ ህግ ችግር፣ ህግን የማክበርና የማስከበር ችግር የረዥም ጊዜ ችግር ነው። አሁን በቅርብ ወይንም ያው የለውጥ ሂደት የምንለው ከተጀመረ ወዲህ ብቻ የመጣ አይደለም። የረዥም ጊዜ የተከማቸ ችግር ነው። እርግጥ በተለይ ምርጫን በተመለከተ ቀድሞውኑ ሀያ አምስት ለሰላሳ አመት ክብር ያለው ታማኒ የሆነ ምርጫ ባልተካሄደበት፣ ያውም ደግሞ የፖለቲካ ስርአቱን ሲዘውር የነበረ ቡድን ትነግ ወይም የትግራይ ነጻ አውጪ ግንባር ዛሬም በእንደዚህ አይነት ሁኔታ ምርጫ አካሂዳለሁ ብሎ በዚህ መልኩ ራሱን ማቅረቡ አሳፋሪ ነው። ብዙ በተለይ ከህዝብ ክብር ከህዝብ ጥቅም እና ከህዝብ ደህንነት አንጻር ሲታይ ምንም የሚፈይድ ነገርም አይደለም ምርጫ የተባለው ወይም አሁን جتوى أي كاهد على كازانتا لو لازنوا كازان صار بس تلاقي حزب تفرك حزب تكمن صار سيباي هذا يعني لو ندر سلاحونة النت سنة عن توس سنة تبع له وسنة بزوج قلة كاهد وصي على لو بزوج هون ከመዘግየት ጋር ተያይዞ ብዙ የተለየ ነው። ያውም እኔ ሳየው በጥንቃቄ ወይንም ለጥንቃቄ ሲባል ሕግን አስታኮ ወይንም ሕጎችን አንቀጾችን አስታኮ የተወሰነ ነገሮች እንዲረጋጉ በሚል መንፈስ የተወሰነ ውሳኔ ይመስላል። በኔ እይታ በፌዴሬሽን ምክር ቤት የተወሰነውን ውሳኔ አንዳንዶች በአንድ እጅ እንደማጨብጨብ ይቆጥሩታል። ሰላምም ሆነ ጦርነት ሁለት ወገኖችን ይሻል። በትግራይ ብሔራዊ ክልላዊ መንግሥት በኩል ተመጣጣኝ የሰላም ፍላጎት ያለ አይመስልም የሚል ጥያቄ ደግሞ ለዶክተር ዘመላክ አይት ነው አቀረብኩላቸው። ምርጫው እንደሚካሄድ ምንም ብዙም ጥርጣሬ ያለው አይመስልም። አሁን ምርጫው ከተካሄደ በኋላ ምን አይነት ግንኙነት ነው የሚኖረው? አሁን ትግራይ ውስጥ በሚፈጠረው መንግስትና በፌዴራል መንግስቱ መካከል ምን አይነት ግንኙነት ነው የሚኖረው? ፌዴራል መንግስቱ ያንን ከምርጫ በኋላ የሚፈጠረውን መንግስት ህግ፣ እንደተመረጠ መንግስት አድርጎ ከእሱ ጋር ግንኙነቶች ያደርጋሉ የሚለው እንግዲህ ወደፊት የምናየው ነው። ሌላው ደግሞ ምንድነው፣ ይሄ ጄኔራል ኤሌክሽኑ የኢትዮጵያ ስድስተኛው ምርጫ ከተካሄደ እና ስድስተኛው ምርጫ ማለት ምንድነው? የፌዴራል ፓርላማውም የክልሎች ምክር ቤቶች ምርጫ ስለሚካሄድ በዛ ጊዜ ሌላ ምርጫ ይካሄዳል ትግራይ ውስጥ ወይስ ው አሁን የተመረጠው ፓርላማ ወይም ስቴት ካውንስል ይቀጥላል የሚለውም ሌላ ጉዳይ ነው፣ እሱ ወደፊት የምናየው ነው። ግን ቢያንስ በዚህ ደረጃ አሁን ባለ ሁኔታ ብዙ አለመገፋፋቱ እና ከፌዴራል መንግስቱ ትንሽ ረገብ ማለት ማሳየቱ መጥፎ አይመስለኝም። ምናልባት እንግዲህ ውስጥ ለውስጥ ለመነጋገርም በር ይከፍታል ባይ ነው። የፌዴሬሽን ምክር ቤቱ ቅዳሜ ነሐሴ ሰላሳ ባሳለፈው ውሳኔ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ሶስት መቶ ሀምሳ አንድ እዝባር ሁለት ሺህ አስራ ሁለት ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከህገ መንግስቱ ጋር የሚቃረኑ በመሆናቸው በሕገ መንግሥቱ አንቀጽ ዘጠኝ ቁጥር አንድ መሠረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ነው እንዳለ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። የአካል መራራቅ ተግባራዊ እየተደረገ ባለበት ጊዜ የሚታሰብ ትዳር ወይም የጋብቻ ስነ ስርዓት ተጋቢ ሙሽሮችንና ቤተሰቦቻቸውን ሳይቀር በአንድ ቦታ መገኘት እንዳይችሉ አድርጓቸዋል። አፍሪካ ውስጥ የቴክኖሎጂን ጥቅም በአግባቡ የተረዱ ጥንዶች ግን ሙሽሮቹ በሺዎች የሚቆጠር ርቀት ላይ ሆነው በኢንተርኔት አማካኝነት ቃል ኪዳን ማሰርን እንደ አማራጭ እየወሰዱ ነው። የጆሀንስበርግ ዘጋቢያችን አኒታ ፓውል ሁለት የተለያየ አገር ላይ ሆነው በዚህ መልክ ትዳራቸውን የፈጸሙ አፍሪካዊ ጥንዶችን አነጋግራ የላከችልን ዘገባ ፍቅርና ናፍቆትን የሚዘክር የጋብቻ ሥነ ሥርዓት ስመኝ ሺቆየ ታቀርበዋለች። እዚህ ሙሽራዋ እየገባች ነው። በሌላኛው የዓለም ጫፍ ደግሞ ሙሽራው ተቀምጦ ይጠብቃል። ፊፊና ኢማኑኤል ይግቤቡ በዚህ መልኩ ጋብቻቸውን የፈጸሙት የዛሬ ወር ነበር። እሷ በናይጄሪያ ደቡብ ምስራቅ በምትገኘው ኢንጉ ከተማ እየደነሰች ወደ ጋብቻው ስፍራ ስትገባ፣ እሱ ደግሞ የደቡብ አፍሪካ የኢኮኖሚ እምብርት በሆነችው ጆሃንስበርግ ከተማ የሙዚቃ ስራውን ከሚሰራበት ቦታ ሆኖ በኢንተርኔት ይከታተላል። የዛን ቀን እሱ ኢንተርኔት ላይ ነበር። እናም በየሰከንዱ ነበር የምናወራው። አጠገቤ እንዳልነበረ ሁሉ አልተሰማኝም። እንደውም እዚህ እንዳለ ሆኖ ነበር የሚሰማኝ ልክ አብሮኝ እንዳለ እዛ ሳይሆን እዚህ እንደሆነ አድርጌ ነበር። እርግጠኛ ነኝ ሰዎች ይህች ልጅ ምንድን ነው እንደዚህ የሚያስደንሳት የሚያስቃትና የሚያስደስታት ብለው ግራ ሊገባቸው ይችላል። የኮቪድ-19 ባስከተለው የጉዞ ክልከላ ምክንያት በኢንተርኔት አማካኝነት የሚደረጉ ሰርጎች እየተለመዱ መጥተዋል። አብረው ያሉ ጥንዶችም ቢሆኑ ወረርሽኙ ባስከተላቸው ክልከላዎች ምክንያት በተለመደው መንገድ የጋብቻ ስነ ስርዓታቸውን ማድረግ አልቻሉም። ይህ ደግሞ ልክ እንደ ሞሌቦንጎ ጉልዋኮ የመሳሰሉ በጆሀንስበርግ የሚገኙ የድግስ እቃ አቅራቢዎችን የንግድ ስራ በእጅጉ አሽመድምዷል። በጣም ረዥም ጊዜ ነው የሚወስደው። አንድ ነገር አስቢ። ሁላችንም በሰፊ ቤተሰብ ውስጥ ነው ያደግ ነው የሰባት ዓመት የስምንት ዓመት የአስራ አምስት ወይም ደግሞ የሀያ አምስት ዓመት የልደት በዓላችንን ስናከብር ሁሌም በዙሪያችን ቢያንስ ሰባት ሰዎች ይኖራሉ። ያንን መርሳት ወይም ለብቻ ማክበር ማለት በጣም ከባድ ነገር ነው። በምዕራብ ሀገራት ስላሉ ሰዎች አላውቅም። ምናልባት እዛ ከአንድ ሰው ጋር እራት ከበላሽ በቂ ሊሆን ይችላል። እኛ ግን እንደዛ አይደለንም። እኔ እንደዛ አይደለሁም። ብዙ ተጋቢ ጥንዶች ሰርጋቸውን ለማክበር የኮቪድ ወረርሽኝን ማብቃት እየተጠባበቁ ቢሆንም እግቤውና ሙሽራው ግን ፍቅራቸውንና አብሮነታቸውን ለዓለም ለማሳወቅ እስከዛ መጠበቅ እንዳልፈለጉ ሙሽራው ይናገራል። በአካል ባለመገኘቴ በጣም ተሰምቶኛል፣ ግን እየደነሰች ስትገባ በፈገግታ ነበር የማያት። ያ ደስተኛ ናት ብዬ እንዳስብ ረድቶኛል። ቢያንስ ለጊዜው ይዛው የምትቆየው ነገር አላት። የተቋረጠው የአውሮፕላን በረራ እንደገና ሲቀጥል ኢግቤቡና ባለቤቱ ደቡብ አፍሪካ ላይ የመገናኘት ዕቅድ አላቸው። እስከዛው ድረስ ግን በኢንተርኔት አማካኝነት ባልና ሚስት ሆነው በጋብቻ ተጣምረዋል። ስመኝሽንም፣ እናመሰግናለን። ተከታዩ መሰናዶ አፍሪካ ነክ ርዕሶች ነው። አንድ የምዕራብ ሀገራት ዲፕሎማቶች ያወጡት መግለጫ የዚምባብዌ መንግስት ኮቪድ-19ን የሕዝቡን መብቶች ለማፈን እንዳይጠቀምበት አስጠንቅቋል። የፕሬዚዳንት ኢመርሰን ምናንጓ ገዢ ፓርቲ ግን ውዳቂ ሀሳብ ነው በማለት ማስጠንቀቂያውን አጣጥሏል። መግለጫው የቀረበው ጸረ መንግስት ሰልፍ ያቀነባበሩ የተወሰኑ ሰዎች የመንግስትን እርምጃ በመፍራት በተደበቁበት ወቅት መሆኑን የአሜሪካ ድምፅ ዘጋቢ ኮሎምበስ ማቫንጋ ከሀራሪ በላከው ዘገባ ጠቅሷል። አዳነች ፍሳሀዬ ለአፍሪካ ንግድ ርዕሶች ታቀርበዋለች። ዩናይትድ ስቴትስ የምትገኝባቸው ሰባት ሀገሮች የዚምባብዌ ፕሬዚደንት ኤመርሰን ናንጋጓ ከሁለት ዓመታት በፊት ቃለ መሀላ ሲፈጽሙ ሰብአዊ መብቶችን ለማክበር የገቡትን ቃል እንዲያከብሩ ጥሪ አድርገዋል። የምዕራብ ሀገራት ዲፕሎማቶቹ መግለጫ ሀገሮቻቸው ዚምባብዌ በየጊዜው በሚፈራረቅባት ድርቅና በኮቪድ-19 ምክንያት በደረሱባት ቀውሶች እንደሚረዷት ገልጸውላታል። ነገር ግን ኮቪድ-19ን ሰበብ በማድረግ የዜጎቿን መሰረታዊ ነፃነቶችን መንፈግ እንደሌለባት ገልጸዋል። የፕሬስ የመናገርና የመሰብሰብ ነፃነት እንዲሁም የሰብአዊ መብት መከበር አለም አቀፍ እውቅና ያላቸውና በዚምባብዌ ህገ መንግስት ውስጥ የሰፈሩ መብቶች ናቸው። መንግስት ሰብአዊ መብት የሚረግጡትን የመመርመር እና ጥፋተኛ ሆኖ የተገኙትን ለፍርድ የማቅረብ ኃላፊነት አለበት ይላል ሰባት ዲፕሎማቶች በህብረት ያወጡት መግለጫ። የዚምባብዌ ማስታወቂያ ሚኒስትር ሞኒካ ሙትስቫንጎዋ መንግስት ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ብሪታንያ፣ ካናዳ፣ ኖርዌይ እና ኒዘርላንድስ በህብረት ስላወጡት መግለጫ የሚለው ነገር የለም ሲሉ ባለፈው ሳምንት ቅዳሜ ተናግረዋል። የዚምባብዌ ገዢ ፓርቲ ዛኑ ፒኤፍ ቃል አቀባይ ታፋድዝዋ ሙጉዋዲ ግን የምዕራብ ሀገራት ዲፕሎማቶች ያወጡትን መግለጫ አንቋሸዋል። ይህ ብጣሽ ቆሻሻ ነው። እዚያ ገር ረብሻ በተነሳ ቁጥር እጃቸው በግልጽ ከሚታየው ከተለመደው የጥፋተኞች ለፈፋ በስተቀር ምንም አዲስ ነገር የለውም። የዚምባብዌ መንግስት ወይም ህዝብ እነሱን ጥፋተኛ ማድረጉን እንዲያቆም ሊያስተምሩት የሚሞክሩት ምን መሰረት በማድረግ ነው? መንግስትን ተጠያቂ እያደረጉ በምን ሂሳብ ነው እነሱ ነጻ ሊሆኑ የሚችሉት? ህገወጥ ማዕቀቦች የጣሉበትን መንግስት ነው የሚከሱ ያሉት እዚህ ግባ የማይባል ዋጋ ቢስ ነው። የዝምባብዌ የፖለቲካ ተቃዋሚዎችና የሰብአዊ መብት ተሟጋቾች ምናንጋጓ የሟቹን መሪ ሮበርት ሙጋቤን አሰራር ላለመከተል ከገቡት ቃል እያፈገፈጉ ነው ይላሉ። የሮበርት ሙጋቤ የ37 ዓመት አገዛዝ በሰብአዊ መብት ረገጣ የታጠረ እንደነበር ተገልጿል። የዝምባብዌ መንግስት የዲፕሎማቶችን መግለጫ ከማንቋሸሽ ይልቅ ምርመራ ቢያደርግበት ይሻላል ሲሉ ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት የደቡባዊ አፍሪካ ኃላፊ ዱዊ መፌንጋ አስገንዝበዋል። የዝምባብዌ መንግስት ሰብአዊ መብትን የሚያከብር መሆኑን ማሳየት መቻል አለበት። አገሪቱ ሰብአዊ መብት የምታከብር መሆኗን ለማሳየት ካልቻለች ግን ኢኮኖሚው እንዲያገግምና ዓለም አቀፍ ተሳትፎ እንዲኖረው የሚደረገው ጥረት ከንቱ ይሆናል። ምክንያቱም ሰብአዊ መብት በማታከብርና ዜጎቿን በምታሰቃይ እንዲሁም የመንግስት የስለላ ሰራተኞች ዜጎችን እየጠለፉና ሰቆቃ እየፈጸሙባቸው እያየች እንዳላየች ለመሆን ከምትሞክር ሀገር ጋር ለመስራት የሚፈልግ የንግድ ተቋም የለም። የዝምባብዌ የፖለቲካ ተቃዋሚዎችና የሰብአዊ መብት ቡድኖች ች እንደሚሉት የተወሰኑ የዲሞክራሲ ደጋፊ አክቲቪስቶች መንግስትን የሚቃወም ሰልፍ በማስተባበራቸው እንዳይታሰሩ በመስጋት በህቡዕ ለመኖር ተገደዋል። ባለፈው ሐምሌ ወር ሊካሄድ የነበረው የተቃውሞ ሰልፍ በጸጥታ ኃይሎች እንደታገደ ተገልጿል። ዚምባብዌ መንግስት ኮቪድ-19ን የህዝቡን መብቶች ለማፈን እንዳይጠቀምበት ከምዕራብ ሀገሮች ስለ ቀረበበት ማሳሰቢያ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩ። አዳነችን እናመሰግናለን። የሰኞ ምሽት የአሜሪካ ድምፅ የአማርኛ ቋንቋ አገልግሎት ከመጠናቀቁ በፊት ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በየአመቱ መስከረም ወር ላይ በሚመጣው የመጀመሪያው ሰኞ ዩናይትድ ስቴትስ ሰራተኞቿ ለአገሪቱ ብልጽግና የሚያደርጉትን አስተዋጽኦ ከፍ ለማድረግ እለቱን አክብራው ትውላለች። ይችላል የእለቱ ርዕስ አንቀጽ ጽሁፉን ሲጀምር እንደ አውሮፓ አቆጣጠር ሰፕቴምበር አምስት 1882 ወደ 10 ሺህ የሚጠጉ ወንዶችና ሴቶች በኒውዮርክ ማናተን ጎዳናዎች ላይ ባደረጉት ሰልፍ የመጀመሪያውን የሰራተኞች ቀን አክብረዋል። የኒውዮርክ ማዕከላዊ የሰራተኞች ማህበር ከፍተኛውን የስራ ክፍያና አነስተኛውን የስራ ሰዓትን እንዲሁም ምቹና የተሻሉ የስራ ሁኔታዎች እንዲኖሩ የታገሉ ሰራተኞችን ከፍ ከፍ ለማድረግ እለቱ እንዲከበር ማድረጉንም ርዕሰ አንቀጹ አስታውሷል። እለቱ የድል በዓል ቢሆንም የተከፈለው መስዋዕትነትም የታሰበበት ነበር፣ ያለው ርዕስ አንቀጽ ሰራተኞቹ ለከባድ ስራቸው ተመጣጣኝ ክፍያ ለጠየቁበት አላማ አደባባይ የወጡበትን የክፍያ ቀናቸውን እንኳ አሳልፈው የሰጡበት መሆኑንም ጠቅሰዋል። በዚህ ዓመት የኮቪድ-19 ወረርሽኝ ሰራተኞቹ ላይ አዲስ አጋጣሚ በመፍጠር እስከዛሬ አይተነው የማናውቀው ልዩ ፈተና ደቅኗል ብሏል ርዕስ አንቀጹ። የኮሮና ቫይረስን ወረርሽኝን መስፋፋት ለመክታት በሚሊዮኖች የሚቆጠሩ ሰራተኞች ለውራት ከቤታቸው እየሰሩ ቢሆንም በብዙ መቶ ሺዎች የሚቆጠሩት ደግሞ ወረርሽኙን በግንባር እንዲፋለሙ ተጠርተዋል ብሏል። የአስቸኳይ ጊዜ ሰራተኞችና የሕክምና ባለሙያዎችም ለቫይረሱ የተጋለጡና የተጋለጡትን በማስታመም ለሞት ያጣጣሩትን ከጎን ቆሞ በማጽናት የሌሎችን ሕይወት ለመታደግ ሲሉ የራሳቸውን ሕይወት ሳይቀር ለአደጋ እንደሰጡ በመጥቀስ በመቶዎች የሚቆጠሩት የጤና ባለሙያዎችና ሰራተኞች ውድ ሕይወታቸውን የከፈሉ መሆኑን ርዕሰ አንቀጹ አስረድቷል። ርዕሰ አንቀጹ በመቀጠል ሌሎች በሚሊየን የሚቆጠሩና አነስተኛ ክፍያ የሚከፈላቸው ሰራተኞች ደግሞ የአገሪቱ እንቅስቃሴ እንዳይገታና እንዲቀጥል ያደረጉ ናቸው። ሌሎች እንዲመገቡ እህል አሁንም ቢሆን መዘራት፣ መብቀል፣ መዘገጃጀት፣ መሰራጨት እና ለገበያ ቀርቦ መሸጥ አለበት። በመላ ሀገሪቱ የፖስታ መልእክት እየተለየ በየአድራሻው መላክ አለበት። የኃይል ሰጪና አምንጭ ተቋማት ላይ የሚሰሩ የመጠጥ ውሃን የሚንከባከቡ ስራ ላይ የተሰማሩት ሁሉ ለአገሪቱ ሕልውና ከፖለቲካው አስተዳደርና አመራር ላይ ካሉት ሰዎች ወይም ለወረርሽኙ እልባት ለመስጠት ስርጭቱንም ለመግታት በተደራጀ ሁኔታ ለመምራትም ከሚሰሩት ሁሉ ያነሰ አስተዋጽኦ ያላቸው አይደሉም ብሏል። ፕሬዚደንት ዶናልድ ትራምፕ ብዙ ነገሮች በሚያስፈልጉበት በዚህ አስቸጋሪ ሁኔታ ውስጥ እንኳ ዩናይትድ ስቴትስ ፍጹም የማይረታ ጥንካሬ ያላት መሆኑን ዓለም እያስተዋለ ነው ማለታቸውን የገለጸው ርዕሰ አንቀጽ ፕሬዚደንቱ በአገራችን ምድር ሁሉ ጀግኖች በያሉበት ለተግባር የተሽቀዳደሙ ነው። ዶክተሮቹና ነርሶች የቻሉትን ነፍስ ሁሉ ለማዳን እንቅልፍ አልባ ሌሊቶችን አሳልፈዋል። ገበሬዎች፣ ትራክተር ነጂዎች፣ ግሮሰሪ ሰራተኞች መደብሮቻችን እንዲሞሉና ሰዎች እንዲመገቡ አድርገዋል። ቤተሰቦች ጎረቤቶቻቸውን በሚያስፈልጋቸው ሁሉ ረድተዋል። ጠቅላላው ማህበረሰቡ ይህን ቀውስ ድል ለመንሳት በአንድነት ተሰልፈዋል ማለታቸውን ርዕሰ አንቀጹ አስረድቷል። በመጨረሻም ይህ ሁሉ ለዚች አገርና ለአገሪቱም ሕዝብ የተከፈለ ዋጋ ሲሆን የአገራችን ሕዝብ ምን ማድረግ እንደቻለ እና በዚህም የምን ያህል ሰው ሕይወት ማዳን እንደተቻለ ታይተዋል በማለት ርዕስ አንቀጹ ጽሁፉን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።